ካኖ በተባለችው የናይጄሪያ ከተማ ገበያ ላይ ሁለት ሮኬቶች ወድቀዋል። ያደረሰው ጉዳት መጠን ግን አልታወቀም። ትላንት ደግሞ ዮላ በተባለች ከተማ ገበያ ላይ በተፈጸመ የአትፍቶ ጠፊ ጥቃት ቢያንስ ሰላሳ ሰዎች ተገድለዋል። በትንሹ ሰባ የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ ፖሊሶችና የቀይ መስቀል ማኅበር ባለሥልጣናት ገልጸዋል። ባለፈው ወር ደግሞ በአካባቢው ባሉ ሁለት ከተሞች ላይ በሚገኙ መስጊዶች በተፈጸመ የቦምብ ፍንዳታ 42 ሰዎች ተገለዋል፣ ከመቶ በላይ የሚሆኑት ደግሞ ቆስለዋል። የናይጄሪያና የአጎራባች ሀገሮች ወታደራዊ ኃይሎች በአካባቢው ቦኮ ሐራም ይቆጣጠራቸው የነበሩ በርካታ ቦታዎችን ካስመለሱ ወዲህ ጽንፈኛው ቡድን በአጥፍቶ መጥፋት ጥቃት ላይ አትኩሯል። ቡድኑ ሰሜን ምስራቅ ናይጀሪያን ለመቆጣጠር ለስድስት ዓመታት ያህል ሲያካሄድ በቆየው ጥቃት ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል።